ከ ስድስት መቶ በላይ የሚሆኑ የመቀሌ መምህራን የቤት መስሪያ መሬት ይሰጠን ብለን ከሶስት ዓመታት በፊት ጠይቀን እስካሁን መልስ አልተሰጠንም ሲሉ አማረዋል። ሁለት ቀን ስራ አቋርጠው የክልሉን ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ለማነጋገር ቢሞክሩም እንዳልተሳካላቸው፣ እንዲያውም ደሞዛቸው እንደተቆረጠና ማስጠንቀቂያም እንደተሰጣቸው ተናግረዋል። አለም ፍስሀ የከተማዋን አስተዳደር አነጋግሮ ተከታዩን ዘግበዋል። ለመኖሪያ ቤት አለማግኘት ባለማግኘት ተደራጅተው በመጠባበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጤን ገብረ ሚካኤልን ለማግኘት ሁለት ቀን ከስራ ገበታቸው አቋርጠዋል። ሰላሳ ማህበራት ስድስት መቶ አርባ አካባቢ የሚደርሱ አስተማሪዎች ተደራጅተው ከነሱ የሚያስፈልጉት ነገሮች አሟልተው በመጠባበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል። ስሜ ላንዴ ይሁንና ያው ቤጀሪ አለ ምህራን እየተለየ ጥቅም ተብሎ የሞት አርባ ካሬ ተጠቃሚዎች ብንሆን ሕገ መንግስቱ ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይህን ተግባር እየተተገበር አይደለም። መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገድናል፣ ይላል። ስለዚህ አሁን ሁለት ቀን ስራ ቁመናል። ያ ስራ አድማ አይደለም ሰላማዊ ሰልፍም ስራ ያቆምነው ጥያቄያችን በተናጠል ስንጠይቅ ልንሰማ አልቻልን። ስለዚህ ጥያቄያችን እንዲሰማ ብለን ሁለት ቀን ስራ አቁመናል። ሁለት ቀን ስናቆም የተሰጠን ምላሽ የለም፣ እስካሁን ያናገርን አካል የለም። ለምን እንደሆነ አልገባንም። የሚያዳምጠን ሰው እንኳን የለም። መሬትም እንዳናገኝ እያደረጉ ነው። ግለሰቦች ማለት ነው። ዓርብ መጋቢት ስድስት እና ማክሰኞ መጋቢት አስር ሁለት ሺህ አስራ አንድ ዓመተ ምህረት የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጤን ገብረ ሚካኤል ለማግኘት በቢሮያቸው አካባቢ ውሉም ለማግኘት አልቻሉም። ጭራሽ እንዲያገናኝን ፈልግ ስለዛ የዶክተር አማካሪ ያለ አቶ ተሽመ የሚባል ጭራሽ እንዲያገናኝን አይፈልግም። አንድ ቀን ሶስት ልጆች ጋ አንድ ብቻ ካለ ለሁለት ይመስለኛል የገቡት ከአስራ ዘጠኝ ቀን ህልልስ ኋላ ነው። ከአስራ ዘጠኝ ቀን ህልልስ ወደዛ ቢሮ አስራ ስድስት ተመርቶ አንዱ ሽፋ የሚያከብ አስራ ስድስቱ ብቻ ነው። ሌላ የሚሄድ የለም። ሌላ የሚጠይቅ የለም። ስለዚህ አስራ ስድስቱ ሲሄዱ ጠራሽ የሚያገናኛቸው ሰው የለም። በቃ ነገ ይባላሉ። ተመልሶ ይመጣሉ። በዛ በፌ ሬዲ ሀይደለ ውሮዴ ይባላለ ያለው ከዚያ በኋላ አና ሲራ ያው ጉዳዩ ይሄ ነው፣ የሚያገናኙን ሰው የለም። ስለዚህ ተቸግረናል፣ ከአሁን በኋላ ጥያቄ መቀጠል አንችልም አልናቸው። እኛ በቃ ከአሁን በኋላ እናንተ ብቻ አብረን አብረን እንሄዳለን ነው ነው ሰዎች እናገናኛቸዋለን። ጉዳይ ያሉ አይፈልጉም። ስምንት ሰዓት ተመልሰን ስንሄድ ደግሞ ጭራሽ የዝማር ይህ የመሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ። የደረሰብን መጀመሪያ ተወካዮች ብቻ

የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የሕዝብ ግንኙነት ኃላፊ አቶ ዘመንፈስ ፍስሀን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋው መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥቷቸዋል። አሁን የቀረት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለእነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ። መሬት ማዘጋጀት አለብን። ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጥደቅ አለበት። ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ አማራጭ ካገኘንም በዚህ ዓመት ሊሰጡ ይችላሉ ብለዋል። አለም ፍስሀ ከመቀለ